ጥያቄ 27። አባካኝነት ምንድን ነው? ስስትስ ምንድን ነው? ለጋስነትስ ምንድን ነው? መልስ፣ አባካኝነት ማለት ገንዘብን ተገቢ ባልሆነ መልኩ ማውጣት ነው። ተቃራኒው ደግሞ ስስታምነት ነው። እሱም ገንዘብ ሊወጣበት ለሚገባው ነገር ከማውጣት መታቀብ ነው። ትክክለኛው ነገር بس تا من نت كان مسلم لجاس نو اللبت يلاك او الله اندي برال والذين اذا انفقوا لم يسرفوا ولم يقتروا وكان بين ذلك قواما እነዚያም በለገሱ ጊዜ የማያባክኑ የማይሰስቱም ናቸው። በዚህም መካከል ልግስናቸው ትክክለኛ የሆኑ ናቸው። ሱረቱል ፉርቃን 67።